የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ከመንግሥት ጋር ማብረን ደጋፊዎች መሆን አንችልም። ከተቃዋሚ ጋር ደጋፊ መሆን አንችልም። የዚህ ብሔር ተሟጋች መሆን አንችልም። የዛኛው ብሔር ተቃዋሚ መሆን አንችልም። የዚህ ሃይማኖት ለሀገር አልቆረቆረም ማለት አይደለም። ስራ ላይ ግን ይሄድ። የእኛ ታማኝነት ሀቅ ላይ ለተመረኮዘ ጋዜጠኝነት የእኛ ታማኝነት መሆን አለበት። አሁን አገራችን ውስጥ የምናየውን ማህበራዊ ሚዲያውን ትተህ እራሱ የየክልሎቹን ቴሌቪዥኖችና ሬዲዮች ብትመለከት በጋዜጠኝነት ሳይሆን ለአገሪቱም ደህንነት በሚያሰጋ መልኩ ነው ዘገባዎች ሲጠናቀሩ የምታየው። ስለዚህ በእውነት ጋዜጠኞች ሰከን ብለው የሚያረጉትን ነገር ማሰብ አለባቸው። የአሜሪካ ድምፅ የአፍሪቃ ክፍል ዲሬክተር አቶ ንጉሴ መንገሻና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ ብላቸው ናቸው የሰማችኋቸው። ሊገባደድ ቅናት በቀሩት የአዲሱ ዓመት 2020 የመጀመሪያ ወር የአመትም የአስርትም ዓመት መጀመሪያ ወዲሁም በጥሩ የማየት አቅም በትክክለኛና ጤነኛ የአይን ብርሃን በተመሰለው ዘመን 2020 የኢትዮጵያን ሚዲያ ምህዳር፣ የመገናኛ ብዙሀንም ሚናና ፈተናዎች የአሜሪካን ድምፅ ወጥኖች ጨምረን እንቃኛለን። ሌላው ደግሞ ወደ ዲጂታል ሚዲያ ወደ ማህበራዊ የመገናኛ ሚዲያው አውድ የሚወስደን ነው። ኢትዮጵያ ሜሴጂንግ የምንላቸው አፖች ላይ ሜሴንጀር ይሆናል፣ ቫይበር ይሆናል፣ በጣም ትልቅ ለውጥ የሚያሳይ ህዝብ ነው። ባለፉት አምስት ዓመታት ብቻ ከኢሞ ጀምሮ ወደ ቫይበር ከቫይበር ወደ ዋትሳፕ ከዋትሳፕ ወደ ቴሌግራም የገባበት አይነት ጸባይ ስለምናይ ይህንን እያጠናን ደግሞ ለእናንተ ዜናውን ለምትሰሩት ዲጂታል ላይ ያሉ ቦታዎች ላይ ስፔሶች ላይ ምን የመሰለ መልክ ያለው ኢንፎርሜሽን ማቅረብ ትችላላችሁ የሚለው ነገር ማማከር ነው ስራችን። ተፈራ ግርማ ተፈራ የአሜሪካ ድምፁ። ዛሬ የቤተኛ እንግዶች ሊበዙብኝ ነው መሰል። ወጣት ነገር ግን ብዙ ስራዎችን የሰራ የዲጂታል ክፍል ባልደረባ ነው፣ ባልደረባ የነበረ ትክክል ሳይሆን አይቀርም። በአሜሪካ ድምፅ ዛሬ የመጨረሻ ቀኑ ነውና ለሁሉም የገዛ ታሪኩን የአሜሪካ ድምፅ ቆይታውን ጨምሮ ሊያጋራል፣ አብሮን ያመሻል። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችንም ንጉሥ አክሊሉ ለምሽቶ ያሰናዳውን ታሪክ ቀመስ ወጊዞ ይጠብቃችኋል። ጤና ይስጥልኝ ክብራትና ክብራን የመጽሔት ታዳሚዎች። እሁድ ጥር 17 2012 ዓ ም ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ የሙዚቃ ቃናው ደሳለኝ መኮንን ነው። አዎን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ እንዳትሉ እንደምናመሻችሁ አድማጮች፣ ዜናውን የማነብላችሁ አዳነች ፍሳዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ማምሻውን አስመራ እንደገቡ ታውቋል። አጅበዋቸው የተጓዙት ልኡካን መከላከያ ሚኒስትር ለማ መገርሳ እንደሚገኙባቸውና በአስመራ ዓለም አቀፍ አይሮፕላን ማረፊያ እንደደረሱ የኤርትራው ፕሬዚደንት ኢሳያስ አፈወርቅ እንደተቀበሏቸው የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር አስታውቀዋል። ነገ ዝርዝር ዘገባ እናቀርባለን። አሜሪካን ኮርነር የተባለ ወጣቶች የሚጠቀሙበት የመረጃና ቴክኖሎጂ ማዕከል በትናንትናው ዕለት መቀለ ዩኒቨርሲቲ ተመረቀ። የአሜሪካ መንግሥትና መቀለ ዩኒቨርሲቲ በመተባበር እንደገነቡት በምረቃው ስነ ስርዓት ወቅት ተገልጿል። ማዕከሉ በኢትዮጵያ አምስተኛው መሆኑ ተገልጿል። ሙሉ ሙሉጌታ አጽብሃ አጽባሀ ዝርዝር ዘገባውን ያቀርብልናል። እሁድ ጥር 17 2012 ዓ ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ደሳለኝ መኮንን ነው። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። "ላጣሽ አቅም አጣሁ" በቀልዳ ቀልድ ለዛ የተጻፈች ግጥም በእውቀቱ ስዩም ነው ገጣሚው። ላጣሽ አቅም አጣሁ ዓለማዊ ልቤ ለበሰልሽ ዳባ ምናኔ የተመኘ በእናቴ ቅብር ላይ የጠፋብኝ እምባ ፊቴ ላይ ተገኘ። ላጣሽ አቅም አጣሁ የሳምሶንን ገድል ያላዛርን እድል የአቡዬን ተአምር ተቀብዬ ነበር ቄስ እንዳስተማረኝ አንቺን አጣሁ ብዬ ማመኑ ቸገረኝ። ክረምቱ ጨከነ ጨላለመ ጋራው በረዶና ጭፍራው ከዋሻቸው ወጡ፣ ዛፎች ተመለጡ ከምልአት ጐደሉ፣ ላባቸውን ያጡ አሞሮች መሰሉ። ልረሳሽ አልቻልኩም፣ ልረሳሽልና ፊትሽን አትመሽ በየብስ በደመና ከንፈርሻውና፣ ፈገግታሻውና፣ ውብ ዓይንሽ ያውና የአሜሪካ ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት አምባሳደር ቲቦር ናጅ ና በኢትዮጵያ የአሜሪካ አምባሳደር ማይክ ሬይነር በተገኙበት ነው ማዕከሉ የተመረቀው። አምባሳደር ቲቦር ናጅ በመቀለ ዩኒቨርሲቲ አድ ሐቂ ግቢ የተገነባው አሜሪካን ኮርነር ተብለው የሚጠራው ይህ ማዕከል በኢትዮጵያ አምስተኛው መሆኑ ገልጿል። በመድረኩ ባሰሙት ንግግር አሜሪካ ከአፍሪካ ሀገራት ጋር በሚኖራት የዩኒቨርሲቲዎች ትብብር ኢትዮጵያ ከቀዳሚዎቹ አንዷ ናት ብለዋል። በመቀለ ዩኒቨርሲቲ የተመረቀው አሜሪካን ኮርነር አንዱ ማሳያ ነው ሲሉም ተናግረዋል። እኛና የመቀለ ዩኒቨርሲቲ አመራሮች የምንጋራው ህልም አለ። ማዕከሉ የዩኒቨርሲቲው ተማሪዎች፣ እንዲሁም ከአካባቢው ማህበረሰብ ተማሪዎች የሚወዱት ማዕከልና የእውቀት ጸጋ ማዕከል እንዲሆን ነው። አሜሪካን ኮርነር ወጣቶች በነጻነት ሀሳብ የሚያንሸራሽሩበት አዳዲስ ፈጠራዎች የሚፈጥሩበትና የሚያሳድጉበት ከአሜሪካ ጋር ይሁን ሌላውንም ዓለም በኮምፒውተር ገጽ የሚገናኙበት ማዕከል ይሆናል ነው ያሉት። የአሜሪካ ሕዝብና መንግስት ለአፍሪካውያን ቀጣይ ተስፋ ብሩህ እንዲሆን ማገዝ ቅድሚያ የሚሰጡት ጉዳይ ነው በማለትም ገልጸዋል። የመቀለ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ክንደያ ገብረሕይወት ይህ ስራ ዩኒቨርሲቲው ዓለም አቀፋዊ ለማድረግ ለሚያደርገው ጥረት የራሱ አስተዋጽኦ እንዳለው ተናግሯል። ለዩኒቨርሲቲው ማህበረ ሰብ ብቻ ሳይሆንም ለመቀለ ከተማ ሌሎች ተማሪዎች በፈጠራ ስራዎች ትኩረት እንዲያደርጉ በቴክኖሎጂም እውቀታቸውን እንዲያሳድጉ የሚረዳ ነው ብለዋል። የተለያዩ አሜሪካ ያሉ ዩኒቨርሲቲዎች እዚህ ሆነን አክሰስ ማድረግ እንችላለን፣ እድልም ይፈጥራል። ከዛ በተጨማሪ ግን የተለያዩ የአሜሪካ ዩኒቨርሲቲዎች አሁን የነሱ ዴታቤዝ ይኖረናል፣ እዚህ እየመረጥንም ቶሎ ብለን ከነሱ ጋር ግንኙነት የምንጀምርበትም ትልቅ አጋጣሚ ይሆናል። ከዛ በተጨማሪ ግን ለተማሪዎቻችንም ጭምር ነው። የአሜሪካ ብቻ አይደለም፣ ሌሎች አገሮች እድሎችም እዚህ የሚመጣበት፣ ፈተናዎችም እዚሁ ነው የምንፈተኑበት፣ እናመቻቻለን። ዩኒቨርሲቲያችን ለሳይንስና ቴክኖሎጂ ትልቅ ትኩረት ይሰጣል። እዚህ የአሜሪካን ኮርነር ያለው ዝም ብሎ የአሜሪካ ዩኒቨርሲቲዎች ስራ ብቻ አክሰስ ማድረግ ብቻ ሳይሆን የተለያዩ አዳዲስ ቴክኖሎጂዎች አሉ። አሁን ስሪዲ ፕሪንተር አለ ቅድም ያያችሁት ግሪን ስክሪኖች አሉ። በኢትዮጵያ የአሜሪካ አምባሳደር ማይክ ራይነር በበኩላቸው በትግራይ ክልል በአሜሪካ መንግስት ትብብር በትምህርትና ጤና፣ ሌሎች ዘርፎችም እየሰራን እንገኛለን ሲሉ ተናግረዋል። በትግራይ ሰፊ የሆነ በትምህርትና ጤና፣ ሌሎችም ስራዎች ከብዙ አመታት በፊት ጀምረን በትብብር ስንሰራ ቆይተናል። በዚህም ደስተኞች ነን። እናም ይህንን ስራ ያኮራናል። ይህ እንደ ጅማሮ ነው የምናስበው በቀጣይ ኢትዮጵያውያን ወጣቶች የሚጠቀሙበት ስራ ለመፈጸም አቅደናል። ደህንነቱ የተጠበቀ የፋይናንስ ስራ እንዲኖራቸው፣ በሀገራቸው መዋለ ነዋያቸው እንዲያፈሱ፣ ቀጣይ ተስፋቸው እንዲያለመልሙ፣ ይህንንም ለመፈጸም በተለያዩ መንገዶች እናግዛለን። ለዚህም ጥሩ መሰረት ተጥሏል ነው ያሉት። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም። የዓለም መሪዎች በሊቢያ ላይ የተጣለውን የጦር መሳሪያ ማዕቀብ ለማክበር እና በሊቢያ ጉዳይ ውስጥ ጣልቃ ላለመግባት ዛሬ ተስማምተዋል። ሊቢያ ውስጥ ሁለት ተቀናቃኝ መንግስታት በሀገሪቱ ስልጣን ለመያዝ እየተዋጉ መሆናቸው ይታወቃል። 12 የዓለም መሪዎች ከከፍተኛ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአረብ ሊግ ተወካዮች ጋር ሆነው ዛሬ በርሊን ውስጥ የአንድ ቀን ጉባኤ አካሂደዋል። አድማጮች፣ ቀደም ሲል ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ቻይና ውስጥ ሃምሳ ስድስት ሰዎች በኮሮና ቫይረስ በሽታ ሞታቸውን የሀገሪቱ ባለሥልጣኖች ገልጸዋል። በሀገሪቱ ወደ ሁለት ሺህ የሚጠጉ ሰዎች በበሽታው መያዛቸው ታውቋል። የቻይና ብሔራዊ የጤና ጥበቃ ኮሚሽን ሚኒስትር ማ ሸዋዌይ ዛሬ በተናገሩት መሰረት ስለ ቫይረሱ ብዙም የሚታወቅ ነገር የለም። የመፈልፈሉ ጊዜ ከአንድ እስከ 14 ቀናት ድረስ እንደሚሄድ ገልጸዋል። ቫይረሱ በሚፈለፈልበት ወቅት በቀላሉ እንደሚዛመት ሚኒስትሩ ጠቁመዋል። መዛመት እንደሚገጥልም ገልጸዋል። ቻይና ውስጥ በትላንትና ዕለት 8688 የሚሆኑ አዲስ በሽተኞች መገኘታቸው ተገልጿል። የቱርክ መድህን ሰራተኞች በከባድ ርዕደ ምድር ምክንያት ከተደረመሱ ህንፃዎች በህይወት የተረፉት ሰዎችን ለማዳን ሲሉ በሚያደርጉት ጥረት የክረምቱ ብርድ ሳይበግራቸው ዛሬ እየተሯሯጡ መዋላቸው ተገልጿል። የሀገሪቱ ምስራቃዊ ክፍል በ6.8 በሚለካ የመሬት መንቀጥቀጥ እንደተመታ ታውቋል። እስካሁን ባለው ጊዜ ቢያንስ 31 ሰዎች እንደሞቱ ባለሥልጣኖች ገልጸዋል። የኢራቅ የጸጥታ ኃይሎች የተቃውሞ ሰልፈኞችን ለመበተን ዛሬ በኢራቅ መዲና ባግዳድና በደቡባዊቷ ከተማ ናሳሪያ በከፈቱት ተኩስ የተቃውሞ ሰልፎች እንደ ሰልፈኞች እንደቆሰሉ ተዘግቧል። የታወቁት የሃይማኖት መሪ ሙካፍ አልሳድር ኢራቅ ውስጥ ለአራት ወራት ያህል ሲካሄድ ለቆየው ተቃውሞ ድጋፍ መስጠቱን ማቆማቸውን ከገለጹ በኋላ ተከታዮቻቸው ተቃውሞውን አቁመዋል። አድማጮች፣ የምሽቱ እሁድ ጥር 17 2012 ዓ ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪዬ ደሳለኝ መኮንን ነው። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ላጣሽ አቅም አጣሁ፣ በቀልዳ ቀልድ ለዛ የተጻፈች ግጥም። በዕውቀቱ ስዩም ነው ገጣሚው። ላጣሽ አቅም አጣሁ። ዓለማዊ ልቤ ለበሰልሽ ዳባ ምናኔ የተመኘ በእናቴ ቅብር ላይ የጠፋብኝ እምባ ፊቴ ላይ ተገኘ። ላጣሽ አቅም አጣሁ። የሳምሶንን ገድል ያላዛርን ዕድል የአቡዬን ተአምር ተቀብዬ ነበር ቄስ እንዳስተማረኝ፣ አንቺን አጣሁ ብዬ ማመኑ ቸገረኝ። ክረምቱ ጨከነ፣ ጨላለመ ጋራው በረዶና ጭፍራው ከዋሻቸው ወጡ ዛፎች ተመለጡ ከምልአት ጎደሉ ላባቸውን ያጡ አሞሮች መሰሉ። ልረሳሽ አልቻልኩም፣ ልረሳሽልና ፊትሽን አትመሽ በየብስ በደመና ከንፈሪሻውና ፈገግታሻውና ውብ ዓይንሽ ያውና። ላጣሽ አቅም አጣው። በገጣሚ በእውቀቱ ስዩም የሳምንቷ ምርጥ ግጥም የዛሬ እሁድ ጥር 17 2012 ዝግጅታችንን ጀምረናል። የመክፈቻዋን ስልት እናስከተልን። Che riballe se frasa il norte nel caccia. Sen già vediane, one Bandele barfene, bandele barfene. Avrei se

ለምን ይከብድሃል? ለምን ይከብድሃል? ለምን ይከብድሃል? በአካል የተለየን ሲመልሰው ናፍቆት አሳቢ ያመጣለ ጎዳና አረቆት የመገናኛውን ሰዓቱን ማናውቆት የነጋው ጭልሞ ጀንበርን ያጠፋል። እድሜ ያስቆጠረ ዘመንም ይገፋል። ትስታ እንደ ጊዜ እንደ ቀን መች ያልፋል? ብንትዝታ ድምፃዊው ዳዊት ሰንበታ ነው። ለድንቅ አጫዋቱ ዳዊትን አመሰግናለሁ። ቤተኞቹ ተመልሰዋል። የጋዜጠኞች የጠረጴዛ ዙሪያ ውይይታችን ደንበኞች ናቸው። የውይይታችን ትኩረት በአግባቡና በማወቅ ለጥቅም ሲውል መጠነ ሰፊ አይነተኛና አዎንታዊ ሚና የሚጫወተው አንዳንዴም በተለይ የማኅበራዊ መገናኛ ብዙሃኑን ከጨመርን አሁን አንዳንዴ እንዲህ እንዳሁኑ አሉታዊ ሚና ሲጫወት ማየት ብዙም ሩቅ አይሆንም በመጪው የኢትዮጵያ የአገርና ህዝብጣ መገናኛ ብዙሃኑ ሊጫወቱ ስለሚችሉት ሚና የአሜሪካ ድምፅ ለሀያ ሀያና ከዚያም ባሻገር ስለሚያቀናበት አቅጣጫም እናወጋለን በጋዜጠኞች የጠረጴዛ ዙሪያ ውይይታችን የአሜሪካ ድምጽ የአፍሪቃ ዋና ክፍል ዲሬክተር አቶ ንጉሴ መንገሻና የአማርኛ፣ ኦሮምኛና ትግርኛ ፕሮግራሞች መርሀይ ኤዲተር ትዝታ በላቸው እዚህ ስቱዲዮ ይገኛሉ። አቶ ንጉሴ ከዚህ ቀደም ቶሎ ቶሎ እናገኘህ ነበር፣ በብዙ ውይይቶቻችንም ትሳተፍ ነበር። ቆየት ብሎ አልካገኘን ዳሁም አሁን ጋዜጠኛ ነህ ብለህ እዚህ ማቅረብ ቀረነኝ እኔ ስላኩተኩ ትኮ የአንድ ሰው እድሜ እየሆነ ነውና፣ አዲስ አበባ ጋዜጠኛ ከተሆነ ሜልክ ጋዜጠኛ አዲስ አበባ ሄዳችሁ ጋዜጠኞቻችንና ሰልጠናችሁ ስትመጡ ድምጻችሁን ከረጅም ጊዜ በኋላ ያገኙ ይመስለኛል። ያን ሀልም አራክም በመግቢያዬ እንደጠቆምኩት አመቱን የተንተራሰ ነው ይሄ ውይይት ሁለት ካላንደር ያለን ሰዎች ነን እና በአውሮፓውያኑ የቀን መቁጠሪያ ሀያ ሀያ የአዲስ አስርት መጀመሪያም ነው። ሀያ ሀያ ደግሞ የብርሃን የአይን ሐኪሞች የሚጠቀሙበትን የአንድን ሰው አጥርቶ የማየት ችሎታ ማሳያ ነውና ሀያ ሀያ አመቱ ይሄንኑ ተመስሏልና በዚሁ መንፈስ የመገናኛ ብዙሃኑን አቅም መገናኛ ብዙሃን ሊኖራቸው ከሚችላል ሚና ጋራ ቱን ያህል የተሳካ ነገር ይሰራል የሚለውን ምዘና ለማድረግ የኢትዮጵያ የመገናኛ ብዙሃን ምህዳር ምን ይመስላል፣ የአሜሪካን ድምጽ የዚህን የያዝነውን አመት ውጥን ትልሞችና አቅጣጫ በማየት ጣቢያው ከሚደርሳቸው አድማጮችና ተመልካቾች ዘንድ ሊጫወት ስለሚችለው ሚና እንነጋገር። አቶ ንጉሴ በተለይ አንተ በምትመራ የአፍሪካ ዋና ክፍል የተለያዩ ሀገሮችን ልምድ ጨምረ ያለውን ሁኔታ ብንመለከት፣ እንዳልከው እኔ በምመራው ዲቪዥን ወይም በአፍሪካ ቋንቋዎች ዋናው ክፍል ብጀምር፣ ስራዬ ስለሆነ የሚመለከተኝ ከዚህ ክፍል ከአፍሪካ ክፍል ማለት ነው። በድምሩ አስራ ሰባት ቋንቋዎች ነው የምናስተላልፈው በሬዲዮ በቴሌቪዥን እና ሶሻል ሚዲያ ማለት ነው። ጠቅላላው ቪኦኤ በዓለም የሚያሰራጨው በአርባ አምስት በሚሆኑ ቋንቋዎች ነው። ከዛ አስራ ሰባቱ ከዚህ ክፍል ከዚህ ከአፍሪካ ክፍል ከአፍሪካ ዲቪዥን ወይም ከአፍሪካ ክፍል ነው የሚመነጩት እና በእውነት በነገር ላይ ሰውን እንኳን ለአዲሱ ዓመት አይደለም አደረሳቸዋለም ለ እንኳን ለሀያኛው ሀያኛው አደረሳችሁ ነው የሚለው ምክንያቱም እንዳልከው ሀያ ሀያ ደስ ትላለች ጥሩ የተስተካከለ እይታም የሚገልጽ ቁጥሮች ስለሆኑ፣ እንዳልከው ከዓይን ሐኪሞች አንጻር በጣም ደስ ስለሚል እንኳን ለሀያኛው ሀያኛው አደረሳችሁ ነው የምለው እና በዚህ ዓመት እኛ ከአሁን ቀር በዚህ አዲሱ ዓመት ለምሳሌ አንዱ ትልቁ እቅዳችን የሀውሳ ሰርቪስ በየሳምንቱ አስራ ሰባት ሚሊዮን የሚሆን አድማጭ ያለው ነው። ትልቅ አድማጭ ያለው ፕሮግራም ነው እና ስለዚህ እሱን የማስፋት እቅድ ነበረን። አሁን እያሰፋን ነው። ተጨማሪ ሰው ቀጥረንላቸዋል። ሬዲዮ ፕሮግራም ነበራቸው፣ አምስት የተለያዩ ፕሮግራሞች ነበራቸው። እና እነሱም በሙሉ እያንዳንዳቸውን ከአድማጮች ምርምር ጋር ኦዲየንስ ሰርቬይ ጋር አስ አድማጭ ምላሽ ገምግማቸው እሱ ሁሉ ተገምግሞ ፕሮግራም ለውጥ አድርገዋል። አዲስ ፕሮግራም ነው የፈጠሩት። ይህንም ሲያደረጉ ደግሞ የናይጄሪያ ህዝብ፣ የኒጀር ካሜሩን፣ ጋና እዛ ነው ያለቻቸው ከእለት ዕለት ህይወቱ ጋር የተያዘ ፕሮግራም ምንድን ነው የሚል በዛ መልክ ነው ፎርማቱን ያወጡት እና በጣም ጥሩ ፕሮግራም ነው። ቴሌቪዥን በሳምንት አንድ ብቻ ነበረ የሚኖራቸው አሁን ሳምስት ቀን ከሰኞ እስከ አርብ ቴሌቪዥን ይኖራቸዋል። ሶሻል ሚዲያ ቲምም እንዲሁ ሶ ሀይሌ እንዲሁ ሊያደረገ የተዘጋጀ ፕሮግራሙን ልክ ባልኩ አይነት ውይይት እያካሄደ ነው ፕሮግራም ለመለወጡት ሶ ሀይሌ ከመቶ ሚሊዮን በላይ ፖቴንሻል አለው አድማጫቸው የዛን ያደርስም ግን ምስራቅ አፍሪካንና ማካከላዊ አፍሪካን ከወሰድ ወደ መቶ ሚሊዮን የሚጠጋ ህዝብ ብዙ ሀገሮች ይናገራል ቋንቋ። ስለዚህ ትልቅ ፖቴንሻል አለው። በተለይ አሁን ዲያርሲ ኮንጎ ከዚ በፊት ስዋሂሊ የሚነገር ማይመስለ ነበር። ብዙ አድማጭ አላቸው እዛ። ስለዚህ እነሱም ተመሳሳይ ለውጥ እያደረጉ ነው። ወደ ሆርን ኦፍ አፍሪካ አማርኛ፣ አፋን ኦሮሞ፣ ትግርኛ ስንመጣ ደግሞ ብዙ ውይይት አካሄዳቸው በመላችሁ የለውጥ እቅድ አላችሁ የማስፋት እቅድ አላችሁ በቅርብ ጊዜ ውስጥ አማርኛም አፋን ትግርኛ ሰፍቶ ሬዲዮ ፕሮግራም ደግሞ ሶሻል ሚዲያውም እንዲሁ ብዙ ነገሮች በሚያካትት መንገድ ተስፋፍቶ እንዲያውም ደግሞ የቴሌቪዥን ፕሮግራም በመጠኑ ቢሆን የምንጀምርበት በዚህ ዓመት ይኖራል ብዬ ነው የማስበው። እነዚህ አጭር ከሆኑት ዕቅዶች ናቸው። ከዛ እንግዲህ ስለ እንግሊዝኛ ማውራት ይችላለሁ። ስለ ኬንያ፣ ሩዋንዳ ስለ ሶማሌ ማብራት ይችላለሁ። ግን ቢያንስ እንደዚህን ከወሰድ በዚህ ዓመት ያሉን ሰፋፊ ዕቅዶች ናቸው። ኢትዮጵያ ውስጥ ደግሞ የሚመጣው ምርጫ፣ ኢትዮጵያ ውስጥ ብዙ ለውጦች የተካሄዱ ነው። ብዙ ፈተናዎችም ጎን ለጎን አሉ። ስለዚህ ይህንን በሚመለከት ደግሞ ይሄ ፕሮግራም ትልቅ ኃላፊነት ስላለው በጣም መስፋቱና ሁሉን ያካተተ ዝግጅት ለማቅረብ መቻሉ በጣም አስፈላጊ ነው። በዚህ ወቅት በተለይ ታሪካዊ አቶ ንጉሴ ተስፋ የሚሰጥ ጭምር ነው የሰጠኸው። በተለይ ደግሞ የኢትዮጵያ ሶስት ቋንቋዎች የሚከታተሉ አድማጮች ያን ተስፋም የሚይዙ ብዙም የሚጠብቁ ይመስለኛል። ትዝታ በአንቺስ በኩል አቶ ንጉሴ እንደጀመረው የየክፍሉን ካየም በኋላ የኢትዮጵያን የመገናኛ ብዙሃን ምህዳር እንቃኛለን። ምንድን ነው አንቺስ የሚታየሽ? እንግዲህ ይሄ እቅድ ከወጣ ወራት ሆኖታል። እንደምታቋዋሉላ ለረጅም አመታት ከኛ ጋር የሰሩ ሁለት ባልደረቦቻችን አዲሱና ሰለሞን ጡረታ ከወጡ በኋላ ከዚያም በፊት ደግሞ ቀደም ብሎ ሌላ ክፍት ቦታ ነበረ እነኚህ ስተሚሟሉ ተጨማሪ ሰዎች ስተሚቀጠሩ ሲዘዋወር ነበር። ይሄው አቶ ንጉሴ አጠገባችን ይገኛል፣ ሊያርመኝ ይችላል። እና ፕሮግራሞቹ እያንዳንዳቸው አማርኛ በእጥፍ ሊጨምር፣ አፋን ኦሮሞ በእጥፍ ሊጨምር፣ እንዲሁም ትግርኛ በእጥፍ ሊጨምር፣ የጋቢና ፕሮግራማችንም ወጣ። እቅዱ እንግዲህ በሀያ ሀያ እንደሚሳካ እንተማመናለን። በተለይ የወጣቶች ፕሮግራም አብዛኛው የኢትዮጵያ ሕዝብ ወጣት ከመሆኑም የተነሳ በአሁኑ ጊዜ የሚካሄዱ ነገሮች ወይም ጉዳዮች በሙሉ ከወጣቱ ጋር የተያያዙ ንቅናቄዎች እንደ መኖራቸው መጠን ፕሮግራማችን በሚሰፋበት ጊዜ አዎንታዊ ሚና ይጫወታል፣ የሚል እቅድ ነው ያለን። አንተም እንደምታውቀው ሁላችንም ተባብረን ነው ከአቶ ንጉሴ ጋራ ፕሮግራሙን እየነደፍ ነው ያለ ነው። ሌላው እንግዲህ በናፍቆት የምንጠባበቀው ኢትዮጵያ ውስጥ ሊካሄድ የታቀደውን ስልጠና ነው። ባለፈው አመት በጣም ጥሩ የተሳካ ስልጠና አድርገናል፣ ለጋዜጠኞቻችን በኢትዮጵያ ዙሪያ ላሉት እና አሁንም ደግሞ ከምርጫ ጋር በተያያዘ የእርስ በርስ ግጭት ሲኖር አይበለው፣ እግዚአብሔር እስከ ዛሬ ድረስ ያለውም እንዳለ ሆኖ ግጭት እንዴት ነው የሚዘገበው? ምርጫ ፍትሐዊ እና ሚዛናዊ መሆኑ እንዴት ነው የሚዘገበው? የሚሉትን ነገሮች ለጋዜጠኞቻችን እንዲሁም አቶ ንጉሴ እንዳለው ለመንግስትም ቢሆን ለሌሎች አገር ውስጥ ላሉት መገናኛ ብዙሀን ለመስጠት እቅድ አለ። እንግዲህ በፊታችን ሚያዝያ ወር አዎ አይደለም። ቁጥራችን ትንሽ የተገደበ ሊሆን ይችላል። ምክንያቱም እኛ ከዚህ በፊት ሁለት አዲስ አበባ አንድ መቀሌ ነበር። አሁን ግን አስራ አራት የሚሆኑ ዘጋቢዎች ነው ያለን። እነሱ በሙሉ ይህን እድል ማግኘት አለባቸው። ከዛ ደግሞ ሜቢ ከአስር እስከ አስራ አምስት ደግሞ ከመንግስትና ከነጻ ሚዲያ አውታሮች ድልስልጠና መሳትበስልጠና መሳተፋለሁ ስልጠናው በጣም በጣም በጣም አስፈላ እንደምታውቁት ይሄ ሙያ እንደ ማንኛውም ሙያ ሰው ሁልጊዜ እንደግማለሁ፣ እኔ ሐኪም ለመሆን ሄደ ትምህርት ቤት መማር አለበት፣ አስተማሪ ለመሆን መሐንዲስ ለመሆን ትምህርት ቤት መማር አለበት። ይሄም ሙያ ቀጥታ ትምህርት ይጠይቃል። ዛሬ እንደውም የሚያሳዝነው ሶሻል ሚዲያ መጥቶ ሁሉ ጋዜጠኛ። አንዳንድ ጊዜ የፌስቡክን አምድ ስከፍተው የማላየው አይነት ጉድ የለም። እና አንዳንድ ጊዜ ያመኛል ማለት ነው። ደግሞ ጋዜጠኛ ስትሆኝ ሙያውንም ስ ጊዜ ሰሪበት ሙያው ደግሞ ምን ላይ ተመስርቶ መስራት እንዳለበት ሀቅ ላይ ተመስርቶ ፌር በሆነ መንገድ፣ ሚዛናዊ ትክክለኛ በሆነ መንገድ፣ ሁለገብ በሆነ መቅረብ ያለበትን ስነ ስርዓት እና ተግባር ስለምታውቀው ያን ስትሰማ ያመሃል። እና በተሻለ መጠን ጋዜጠኞቻችን ሌላውን ስልጠና የምንሰጣቸው ማለት ነው በዚህ ረገድ የሰለጠኑ ሊሆን በሶሻል ሚዲያ የፕሮግራም ዝግጅት ማቅረብ በቴሌቪዥን በሬዲዮ ካሜራ ይዞ ሄዶ ቪዲዮ ማንሳት፣ ኤዲት ማድረግ፣ ያን ደግሞ ዌብሳይት ላይ ፖስት ማድረግ ወይም እንዲወጣ ማድረግ፣ እነዚህ ሁሉ የተቀነባበሩ የተዘጋጁ ትምህርቶቻቸው የሚሰጡት በነገራችን ላይ የዛሬ ዓመት ገደማ ከዓመት በላይ ሆነው የናይጄሪያ ኤሌክሽን ፕሬዚዳንት ቡሃሪ ተመልሰው የተመረጡበት ምርጫ ስልም ከማካሄዳችን በፊት ልክ የዚህ ዓይነት ውይይት አንድ ቡድን አቡጃ ልኬ አሰልጥነዋል እና የሚገርማችሁን ውጤቱ ኢሌክሽኑ በደንብ በሚገባ ነበረው መርጫውን መዘገብቻ ነው ፌስቡክ ብቻ ፌስቡክ ላይቭ ፌስቡክ ቀጥታ ስርጭት አንድ መቶ ሀያ ሶስት የሚሆኑ ስርጭት ነው ያደረጉት ከተለያዩ ከተሞች ማለት ስርጭቶች ላይቭ ፌስቡክ ነው ያደረጉት በፌስቡክ ብቻ ነው ከዛ የቴሌቪዥን ካቨሬጅ ነበረ ዘገባ ነበር የሬዲዮ ዘገባ ነበራቸው ላይቭ ከዛ እያንዳንዱን ተወዳዳሪ እጩ ተከታትለው ይዘግቡ ነበር። ራዳያቸው ሳይቆር ፕሮግራማቸውን ማስታወቅ ሳያቀር እነሱን ኢንተርቪው በማድረግ ሳይቀር ኢትዮጵያ ውስጥም ይህን ነው ዱፕሊኬት የምናደርገው፣ እዚህ ነው ዝግጅት የምናደርገው። አቶ ንጉሥ፣ ይህን ምሳሌ የሚከተል በሀላፊነት አዘጋገብን አንስተሃል። ወዲሁም በኢትዮጵያ መጪ ጊዜ ምርጫ አለ። ቀኑ እየተቀያየረም ቢሆን አሁን በነሐሴ ወር እንደሚካሄድ ይጠበቃል። እኛ ደግሞ እንደ ዓለም አቀፍ መገናኛ ብዙሃን የአሜሪካንም የሌሎች በዓለም ዙሪያ ያሉ ዘገባዎችን ትኩስ ዜናዎችን እናቀርባለንና ና በዩናይትድ ስቴትስም ከፍተኛ ለውጦች ያሉበት ጊዜ ነው። ምርጫም በሚቀጥለው አንድ ዓመት ውስጥ ይካሄዳል። እነኚህም ሁሉ በብቃት መዘገብ ስልጠናውንም፣ በቀጥታ ከመስጠቱ ባሻገር በምንሰራውም ስራ ሌሎች በአገር ውስጥ የሚታዩ ቅድም ያየሃቸውን ድክመቶች እንዲሻሻሉም ተጽዕኖ ማድረግ እድል ይሰጣልና በሱስ በኩል ምን ተስፋ ይታይሃል? በስራ ማሳየት፣ በሚደረጉ ነገሮች ራሱ በኃላፊነት እንዴት እንደሚዘገብ በማሳየት አንደኛ፣ ሁልጊዜ የምንዘግበው ዜና ሐቅ ላይ እውነታ ላይ የተመሰረተ መሆን አለበት። ያ ዜና ደግሞ ሚዛናዊ መሆን አለበት። ሌላ አቅጣጫ ያለው ወሬ ሊኖር ይችላል። ሌላ አስተያየት ሊኖር ይችላል። ሌላ አይነት ሪያክሽን ከሌላ በኩል ሊኖር ይችላል። ስለዚህ ሁሉ አካቶ ማቅረብ በጣም አስፈላጊ ነው። አንድ ሱ ነው። ከዛ በተረፈ ግን ጋዜጠኛ ሆኔ እና እናንተ እዚህ እዚህ ውስጥ ጉዳይ የለንም። ከመንግስት ጋር ማብረን ደጋፊዎች መሆን አንችልም። ከተቃዋሚ ጋር ደጋፊ መሆን አንችልም። የዚህ ብሔር ተሟጋች መሆን አንችልም። የዛኛው ብሔር ተቃዋሚ መሆን አንችልም። የዚህ ሃይማኖት ደጋፊ፣ ያኝን ሃይማኖት ተቃዋሚ መሆን አንችልም። ጋዜጠኛ ሲባል ኒውትራል የሆነ ግራውንድ ማይነት ማያዳለ ሆኖ መቆም አለበት ማለት ነው አቋም የለኝም። ለብሔር ያልቆረቆረ ማለት አይደለም። ለሃይማኖት ያልቆረቆረ ማለት አይደለም። ለሀገር ያልቆረቆረ ማለት አይደለም። ስራ ላይ ግን ይሄ ሊመጣ አይችልም። የእኛ ታማኝነት ንጹሕ ለሆነ ሀቅ ላይ ለተመርኮዘ ጋዜጠኝነት የእኛ ታማኝነት መሆን አለበት፣ ለሚያደምጠን ሕዝብ። የሚያደምጠን ሕዝብ በፍጹም ያልተበረዘ ንጹሕ የሆነ ሚዛናዊ ዜና አግኝቶ ትክክለኛ ፍርዱን ሕዝቡ እንዲሰጥ የማድረግ ችሎታ ነው እኛ አለን። መሰንጀር ነው ትልቋላ ነው። እንዲህ አይነት እኮ አዘጋገብ ለሕዝብም ክብር ነው አመኔታ መስጠት ነው። በእኛ የተጀመረ ሳይሆን ራሱ መርሁ የነጻ ጋዜጣ መርህ የተመረኮዘው ህዝብ አዋቂ ነው፣ ህዝብ ይዳኛል፣ ህዝብ ያውቃል፣ ይወስናል በሚለው ላይ ነው የተመረኮዘው። እኛ ወስነን አይደለም ለህዝብ የምናቀርበው። ሁሉንም የተባለውን ነገር አጠናቅረን ለህዝብ እናቀርባለን። ህዝብ ዳኛ ነው። ቅድም ለነሳው ጥያቄ አሁን ለምሳሌ የአሜሪካን ኢሌክሽን አልከ። በጣም ጥሩ ነው። እንደውም በጣም አሻሚ ብዙ ክርክር። እንደውም ፕሬዚዳንቱን አሁን ከስልጣን ላይ ለማውረድ ኢምፒችመንት፣ ፕሬዚዳንቱን ከስልጣን የማውረድ ፕሮሴስ ሴኔት ውስጥ ተካሄደ ነው። ያን ሁሉ እንዘግባለን ነው። ሰሞኑን የምንሰማው ዴሞክራቶች የሚሉትን ነው። ከነገ ጀምሮ ሪፓብሊካኖች የሚሉት አቋም ይኖራል። ፕሬዚዳንቱን የሚደግፍ አቋም ይሆናል ብዬ እሱን እኛ ሚዛናዊ በሆነ መንገድ ሚስተር ትራምፕ ፕሬዚዳንት ትራምፕ መብት የላቸውም። እኛ ይህንን ብቻ አቅርቡ ማለት እሳቸውን እስካሁን ድረስ እየወቀሱ በፍርድ ከዚህ በፊት ጥፋት ተደርጓል እና መረጃ አለን ብሎ ያቀርቡትን ዲሞክራቶች በሙሉ ስናቀርቡ ነው የቆየ ነው። ሪፓብሊካኖችም ያደርጉት እንደዚህ ነው። ኢሌክሽኑ ሲመጣ ሪፓብሊካን የራሳቸው ጉባኤ አላቸው፣ ኮንቬንሽን ዴሞክራቶች የራሳቸው ኮንቬንሽን አላቸው። እያንዳንዱ ቋንቋ ከዚህ ይወክላል፣ ሄዶ ይዘግባል። ዲቤት ይካሄዳል። የፕሬዚዳንት ደረጃ በቫይስ ፕሬዚዳንት ደረጃ ክርክር ይካሄዳል። እሱንም እንዲሁ ሳናደላ ትክክላዊ በሆነ መንገድ ነው ማቅረብ ያለብን። ኢትዮጵያ ውስጥ ሄደን ስንሰራ ከዚህ የተለየ ስራ ልንሰራ እንችላል። የአሜሪካ ድምፅ ጋዜጠኞች ነን፣ የኢትዮጵያ ጋዜጠኞች አይደለን። ፕሮግራችን የአሜሪካ ድምፅ ጋዜጠኞች በነገር ላይ ኢትዮጵያ ሄደን ስንሰራ ከዚህ የተለየ ስራ አንቀተልም። ሳናደላ ለመንግስት ሳንል ለተቃዋሚ ሳንል ለዚህ ብሔር ሳንል ለዛ ብሔር ሳንል ትክክለኛ በሆነ መንገድ መስራት ነው ያለብን። ይሄ ምናልባትም አቶ ንጉሴ ዋናው ኮርኳሪ ቦታ ጋር ደርሰናል። ትዝታካንቺ ጀምርና ወደ አቶ ንጉሴ መለሳለሁ። በኢትዮጵያ ውስጥ ቅድም ያሳምማል በሚል ገልጾታል አቶ ንጉሴ፣ በእርግጥም ያሳምማል። ለሰዎች ሕይወት አደጋ የሚደቅን ነገር ኃላፊነት በጎደለው መንገድ በሶሻል ሚዲያ ሙያቸውም ባልሆኑ ሰዎች ሲነገርና ያን ተከትሎ ጉዳት ሲደርስ ተመልክተናል። እንዲመጣ ከምንፈልገው የተሻለ ሁኔታ ጋር የማሄድ በአንጻሩ በሰውም አስተሳሰብ ላይ የመገናኛ ብዙኃንን ጠባይ የማወቅ ግዴታ የለባቸውም አንጠብቅምና ከግራም ከቀኝም እኛም ራሱ ትችት ይገጥመናል። ከሁሉም ሲገጥመን ትክክል ነን ብለን እንድናስብ ያደርገናል። ነገር ግን ዛሬ የተዛባ በሀገር ውስጥ የሚታየውን ሁኔታ አንደኛ እንዴት ትረጀዋለሽ አቶ ንጉሴ እንደገለጸው በመገናኛ ብዙሀኑም በሶሻል ሚዲያ የምታየውን፣ ሁለተኛ እነኚህ የመገናኛ ብዙሀን ጠባይ ካለማወቅ፣ ከግል ፍላጎት፣ የቡድኖች ፍላጎት አንጻር የሚቀርቡ ጥያቄዎች አንቺ ጋር ይመጣሉ። ክፍላችን የሚመለከት እነሱንም እንደው ለአድማጮች በዚህ ሰዓት ማጋራት የምችው ነገር ካለ ልክ ነው አሉላ የጠየቀኝ አንደኛ ነገር የመገናኛ መሳሪያዎች ዘመናዊ መሆንና ለሁሉም ሰው ለመዳረስ መብቃት እኔ እንደሚመስለኝ ጋዜጠኝነትን አደጋ ላይ ጥሏል። ዛሬ ማንም ሰው ስልክ ያለው ሰው ወይንም ደግሞ ፌስቡክ ላይ ወጥቶ መጻፍ የሚችል ትዊተር ላይ መጻፍ የሚችል ድረገጾች ላይ መውጣት የሚችል ራሱን ልክ እንደ ጋዜጠኛ ይቆጥራል። ቀደም ብሎ አቶ ንጉሴ እንዳለው ግን በእውነት ጋዜጠኝነት አንደኛ ነገር ለሙያው ታማኝነትን የሚጠይቅ ነው። ሙያውን አደጋ ላይ ደግሞ የሚጥለው አንተን ፐብሊክ ፎረም ላይ ስለሚያደረግህ ነው። መጥፎም ሆንክ ጥሩ ያለ ለመባል ትበቃለህ። አሁን አገራችን ውስጥ የምናየው ነገር ምንድን ነው? ማህበራዊ ሚዲያውን ትተህ ራሱ የየክልሎቹን ቴሌቪዥኖችና ሬዲዮች ብትመለከት በጋዜጠኝነት ሳይሆን ለአገሪቱም ደህንነት በሚያሰጋ መልኩ ነው ዘገባዎች ሲጠናቀሩ የምታየው። ምክንያቱም እኔ የክልሌን ጉዳይ ይዤ ነው ያንተን ክልል ለማጥቃት የምሞክረው ያንተ ክልል ላይ ቅስቀሳ፣ ጥላቻ የማሰራጨው። ስለዚህ በእውነት ሁሉም የጋራ አገር ያለው በመሆኑ ማህበራዊ ሚዲያ ላይም ያሉ መደበኛው መገናኛ ብዙኃን ላይ ያሉ ጋዜጠኞች ሰከን ብለው የሚያረጉትን ነገር ማሰብ አለባቸው። ወደ ሁለተኛው ጥያቄ ልሂድና የአድማጮችን ጥያቄ በተመለከተ አንዳንድ ጊዜ በአንድ ርዕስ ላይ በጣም ተጻራሪ የሆኑ ሀሳቦች ይገጥሙናል። ምንድን ነው ቀደም ሲል በጥያቄህም እንዳልከው የቡድን አስተሳሰብ አለ እንዶ ራሳችን እንድንታዘብ የሚያደርገን ምንድን ነው? አንድ ግለሰብ የጻፈውን ኮፒ እያደረጉ የሚልኩልን በዘመቻ መልክ በዘመቻ መልክ የሚልኩልን ሰዎች ሁሉ አሉ። ይሄ እንግዲህ የሚዲያን ስራም ካለማወቅም ሊሆን ይችላል። የእኔ ቡድን ተጎዳ፣ የዛ ቡድን ሊሆን ይችላል። የሆነ ሆኖ ግን በተለይ አንዱ ርዕስ ላይ እንዲህ አይነት ተቃውሞ በሚመጣበት ጊዜ ምናልባትም ትክክል ስለሰራን የሚል ግምት ነው ያለን። ይህ ማለት ግን የምናቀርበው ዘገባ ላይ ቅሬታ ካለ ተቃውሞ መምጣት የለበትም ማለት አይደለም። መምጣት አለበት። እኛም ደግሞ አስተካክለን የመስራት ግዴታ አለብን። ነገር ግን እንዳልከው በተለያየ ሁኔታ የቡድን ግፊት አለ። አንተም ራስህ እንደምታውቀው አሉላ ጀምር ነው። ወግ አልተቋጨም። አድማጮች ሙሉ ወጋችንን በድረ ገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። አሁን በቀደመው የራዲዮ መጽሔት ጀምር ያደረግነው ወግ ነው የአንድ ሰው የሰላም መንገዶች፣ የህይወት ዘይቤ፣ ተስፋና ምኞቶች በሰውነቴ ሰው በመሆኔ እንደ አንድ የዓለም ዜጋ በግሌ የምመራበት የሰላም የተግባር ዕቅድ በሚል የያዙትን ዘመቻ መነሻ በማድረግ ነበር። በተከታታይ በሚጽፏቸው አራቂና አነቃቂ ስሜት የተላበሱ ጽሑፎቻቸው ለውይይት የሚሰነዝሯቸውን ሐሳቦች ቃኘት ያደረግነው በቀደመ ዝግጅታችን። ዶክተር ጌብ ሐምዳ ይባላሉ። ከዚህ ቀደም በግርድፍ ትርጉሙ ነኝ የምትለውን ሁን በሚል ርዕስ መጽሐፍም ጽፈዋል። የቀደመ ወጋችንን እልባት ካደረግንበት ነው የምንንደረደረው። ዶክተር ጌፋ አምዳ በተከታታይ በሚያነሷቸው ጽሁፎች ውስጥ በርካታ ቁም ነገሮችን ነው የሚያካፍሎት። ጽሁፎቹ የደረሳቸው ሰዎች የሚሰጧቸውን ምላሾችም የማየት እድል ገጥሞኛል። በአንዱ ጽሁፎ፣ በተከታታይ በአጫጭር ጊዜ ርቀት ውስጥ ነው እነኝህን ጽሁፎች የሚያወጡት፣ የሚከተሉት ሰባት ስልቶች ሰላምና መረጋጋትን በእኔ ላይ ለማበራከት አስተዋጽኦ አድርገዋል ያሉትን መንደርደሪያ ያደረጉና ለሌሎችም ሊጠቅሙ መቻላቸውን ይገልጻሉ። የዛሬ ችግሮች በሙሉ ወደፊት አይዘልቁም። የዛሬው ደመና በንገብ ፀሀይ ይተካል ይችላል ይላል። የመጀመሪያው የዛሬ እድሜ ቢበዛ ከሀያ አራት ሰዓት አይበልጥም ይላሉ። ዛሬን በአንድ ቀን ውስጥ ይገድቡና እስኪ ለአድማጮች እንደው በተወሰነ ደረጃ በወፍ በረር ለአድማጮች ብናሰማ እነኚህ ሰባት፣ ሰላምና መረጋጋትን በግሎ በርሶና በቤተሰቦ ላይ በኑሮ ላይ የሚበጅ ነገር ለማምጣት የረዱ ሌሎችም ቢጋሯቸው ይበጃሉ ያሏቸው ሀሳቦች በአዲሱ አመት እስኪ የሁሉም እናድርጋቸው በአጭሩ ቢነግሩኝ። እሺ አሉላ አንደኛ ነገር፣ ይሄ በቃ አንድ ችግር አንድ ክስተት የእድሜ ልክ አይደለም የሚለው። አንዳንድ ሰዎች አንድ ቀን ደመና ሲሆን ይሄ ቀን አስቀያሚ ነው ሲሉ በጣም ግርም ይለኛል። አንደኛ ነገር፣ ያ ደመና በፀሐይ እንደሚጠካ ጣይም ከሆነ በደመና እንደሚጠካ የማወቅ ነገር ነው። ችግሮቹም ደግሞ በፈረንጅኛው አባባል ኤክስፕሬሽን ዴት አላቸው። ማንኛውም ችግር እድሜ ልኩን አይደለም፣ ማለቂያ ማብቂያ ጊዜ አለው አ በቃ አሁን አንድ ነገር ያልፋል። ስለዚህ በቃ ጊዜያዊ በሆነ ነገር መረበሽ ደማችን ከፍና ዝቅ ሲል፣ እኔ የዛ ተጋሪ አይደለሁም። ሰዎችን እኔ አትጨነቁም አልልም። ሰዎች ምርጫቸው ነው። ስለ ራሴ ነው እንግዲህ እማውራው እዛ ላይ እና ያ በጣም እንደው ከአመለካከቶቼ ውስጥ በጣም ትልቁ ነው። በጣም ትልቁ ነው። ሌላው ወደ ሌላ ነጥብ ለመሸጋገር እንደው በቅደም ተከተል አልድም አሉላ፣ እንደው እልፍ እልፍ እያልኩ ነው። ግድ የለም ያ ነገር ግለሰቦችን እንደ ፍጹም አላያቸውም። አንድን ሰው በጣም ባደንቀው በቃ አንድን ሰው ባደንቀው በቃ ያ ሰው ፍጹም ነው የሚል እምነት የለኝም። ሊሳሳት ይችላል። እንደውም አንድ አባባል የቀዳሁት አለ ሰሞኑን። አንደኛ ነገር የአንድን ሰው ሞትን በቃ ኩዌስትን አታርግ ጀጅመንቱን ግን ኩዌስትን አርግ ይላል። ማለትም አንድ ሰው ሊሳሳት ይችላል እና ያንን ከራሴም ፍጹምነትን አልጠበቅም ከሰውም አልጠበቅም። እንደዚሁም ደግሞ ድርጅቶችን አንዳንድ ጊዜ አንድ ድርጅት ቦታ ሄደን መስሪያ ቤትም በሉ ቤትም አገርም የትም ሀገር የሆነ መስሪያ ቤት ተሄዶ አንድ ነገር ሲጎል፣ በቃ እንደው የሆነ ግንቢ ናቸው፣ አበላሹ ምናምን የሚለው ነገር እኔን ይህን ያህል አስማማኝ። ሰዎች ስለሆኑ ሊሳሳሱ ይችላሉ። ድርጅትም ቢሆን የሰዎች ስብስብ ስለሆነ አንዳንድ እንቀኖች ይኖሩታል። ስለዚህ እንዲህ አይነት ከሰዎችም ሆነ ከራስ መጠበቅን እኔ ብዙም አልጋራውም እና አንድ ነገር መሻሻል ይችላል መካለፍ ይችላል የሚል አመለካከት አለኝ። እንደው ጠቀስ ጠቀስ ለማድረግ ዋና ዋና ነገሮች እነዚህ ናቸው። አንዱ እንደውም ቅድምም የጠቀስነው ነገር ምንድን ነው? በአንድ ሂደት ውስጥ በአንድ ኑሮ ውስጥ ተስፋዎች አሉ እና ደግሞ አንዳንድ ተግዳሮቶች አሉ። እንበለ አንድ ሰው በህይወቱ ውስጥ ፐርፌክት የሆነ ትዳር ያለውም የለም፣ ፐርፌክት የሆነ ስራ ያለውም የለም፣ ፐርፌክት የሆነ ብዝነሴ ያለውም የለም። በሀገር ደረጃም ሁሉ ነገር አይሟላም። ያ በሆነበት ጊዜ የእኔ ትኩረት ተስፋ ላይ ማተኮር ነው። ያኛው የለም ማለት አይደለም። ተስፋ ላይ ሳተኩር ችግሮችን ለመቋቋም እችላለሁ። በቃ ሕይወታችን ብዙ ችግሮችን በመፍታት ላይ የተመሰረተ እንደመሆኑ ችግሮችን ለመፍታት የፈጠራ ኃይል ያስፈልገናል። ከፈጠራ ይልቅ ጭንቀት አንድ ሰው ውስጥ ካለ፣ ነገሮችን ማጋነን ካለ ያን ነገር እንደ መፍታት ዝም ብለን እኛ በቃ ስሜት አይሆነን ነው የምንቀረው። ስለዚህ በእኔ በኩል አንድ ነገር ሲኖር የመረጋጋት ተስፋዎችን የመሰነቅ እዚያም በመሰነቅ ችግሮችን የመቋቋም ስልት ነው ያለኝ እና የራሴን አንድ ትንሽ ለመናገር እኔ አሁን ስራ ፈጣሪ ነኝ ብዬ ቅድም ተላ፣ ስራ ፈጣሪ ማለት በቃ በእኔ ስር የማስተዳድራቸው ሰራተኞች አሉ ማለት ነው። ያም ማለት ስራ የአንድ ቀን ስራም ሆነ የአንድ አመትም ሆነ የእድሜ ልክም ሆነ ስራ ፈጠርኩ ማለት ነው። ስፈጠር እነዚህን ሰዎች ደሞዝ የመክፈል ኃላፊነት አለብኝ። የሚገርምህ ነገር እንዲሁ ለመናዘዝ እንግዲህ፣ በጣም ብሩ በጣም ዶል ያለ ሰው ሊያሰበኝ ይችላል። በወሩ ሶስት ፔሮል አለኝ። ሶስት ጊዜ ደሞዝ ከፍላለሁ። አሉላ፣ ይሄ ገንዘብ በፋብሪካ እየሰራውት አይደለም። ከዛፍ ላይ ጠብ ጠብ አይልም። ከስራ የሚያሰሩን ሰዎች እየከፈሉን ነው የምንከፍለው። አንዳንድ አንድ አንድ ጊዜ መክፈል የሚገባኝ ደሞዝና ያለው ገንዘብ አይመጣጠንም። ያም ማለት የምከፍለው ደሞዝ ይበልጣል። ካለን ከሰሩት ገንዘብ የሚከፍሉት ሊበልጥ ይችላል። ይሄ እንደዛ ነው። ይኸውልህ፣ ያ በሚሆንበት ጊዜ ጭንቀት አለብኝ ነው የምልህ። ጸሎቴ፣ ጭንቀቴ የፈጠራ ይል የሉ ይመጣል። ስለዚህ እኔን የሚመለከቱ ነገሮች ላይ በጣም ነው የሚጨነቀው ሲጨነቅም ምን አደርጋለሁ? አሳድራለሁ። አሳድር እና በሚቀጥለው ቀን ፈጠራ ይመጣልኛል፣ የሆነ መንገድ ይመጣልኛል። ስለዚህ እኔ እነዚህን አቂ እኔ ቁጥጥር ስር ላይ ያሉትን እኔ የማስተዳድራቸውን ሰራተኞች ከማሰብ ሌላ እኔን የማይመለከት እኔ ቁጥጥር ውጭ በሆነ ጉዳይ ስለ አየር ጠባይ፣ አንድ አገር ውስጥ አንድ የሆነ ባለስልጣን በሰራው ስራ እንቅልፍ ለማጣት ጊዜውም የለኝም። የራሴ የምሰራው ስራ አለ። ዶክተር ጌብ በዚህ መንፈስ የሚታይ የምርጫ አቅጣጫውን ሰዎችም በየራሳቸው እንዲመርጡ በሚጋብዙበት ሀሳብ ላይ ከችግር ይልቅ ተስፋ ሰጪ ሀሳብ ላይ አተኩራለሁ፣ ሁላችንም አካባቢ በጣም ብዙ ተስፋዎችና ብዙ ችግሮች አሉ ይላሉ። የእርስዎ ትኩረት ተስፋዎችን ማጉላት መሆኑን ይናገሩና ለኢትዮጵያና ለዓለም ሰላም አስተዋጽኦ ስለሚያደርጉ ሰዎች ብቻ አወራለሁ። ስለ ችግር ፈጣሪዎች አብዝቶ ማውራት እነሱን ማገዝ ነው ይላሉ። ምን ማለት ሆነው ችግር ስለሚፈጥሩ ሰዎች ጨርሶ አይወራም? አይደለም ያሉት አብዝቶ ማውራት እንደውም ያን አሉታዊ የሆነ ነገር ከማዛመት እንደሚወሰድ ይናገራሉ። እስኪ አስረዶ ነው እሺ በምሳሌ ብናገር አሉ ላይ በጣም ብዙ ፈላስፋዎች ስላሉ እኔ ከፈላስፋዎቹ አንድ እኔ በጣም የተግባር ሰው ስለሆንኩ ዝም ብዬ በተግባር ላውራ የሚጨበጥ ቪኦኤ ማለት ለእኔ ምሳሌ የሆነ የዜና አውታር ነው። በጣም ምሳሌያዊ በአንድ ሀገር ውስጥ በአንድ ወገር ቀያይ ሰዎች አገሪቱን ያስተዳድሩ የሚሉ ሀሳብ ሰጪዎች ካሉ ያን ብቻ ከማንጸባረቅ ይልቅ ሌላ ደግሞ ጠየም ያሉ ሰዎች አገሪቱን ያስተዳድሩ የሚሉ ሰዎች ካሉ ሁለቱን ሀሳቦች በማሟገት ላይ የተመሰረተ ሚዘናዊ የሆነ የዜና አውታር ነው። ስለዚህ ስለ ቪኦኤ ብዙ ጊዜ አውራለሁ። አሉላ በዚህ አባባል የቪኦኤ በቃ መልእክተኛ ሆኛለሁ ማለት ስለ ቪኦኤ ማውራት። ሌላ ደግሞ እንበል ዘረፈኛ የሚባል ዜና ጣቢያ ሁልጊዜ ቀያይ ሰዎች ብቻ አገሪቱን ሊመሩ ይገባል የሚሉ ሰዎች ካሉ ያንን ብቻ እንደ ገደል ማሚቶ የሚያስተጋቡ ከሆነ እነሱን መውቀስ ስለ እነሱ ማውራት ሌላውም የእነሱን ስራ እንዲደግም ያደርጋል። በአለማችን ውስጥ ሀፒ ካት የሚባል እንግዝኛ ቃል አለ። በአማርኛ ደግሞ ኮራጅ አጥሺዎች ብያቸዋለሁ። ኮራጅ አጥሺዎች ስለ ሰው ግድያ፣ ስለ ተለያየ ነገር ስናወራ ያንን ነገር ከዛ ሻል ባለ መንገድ ወንጀል የሚፈጹ ማለት ነው። ስለዚህ ቪኦኤን የመሰለ ሚዛናዊ የሆነ የዜና አውታር ስለ እሱ ማውራት ብዙ የዜና አውታሮች እንደ ቪኦኤ ጠያየ የሆኑ ሰዎች አገሪቱን ይግዙ የሚሉ መጓቾች ሲኖሩ፣ በሌላ በኩል ደግሞ ጠያየም ሰዎች አገሪቱን ይግዙ ሲሉ ሁለቱን የማሟገት ባህል ሊመጣ ስለሚችል ስለ አጥፊዎች ስለ ቀጣፊዎች መልሶ መላልሶ መናገር እነሱን መሳይ ሰዎች ማብዛት ነው። ይሄ ደግሞ በጣም የታወቀ ሳይንሳዊ የሆነ መሰረት ስለሆነ በዓለማችን ጥሩ ጥሩ ነገር የሚሰሩ ሰዎች ትረካ ይብዛ። እንዲህ አይነት ሰዎችን ታሪክ መናገር እየቻልኩ ሌላ መከፋፈልን የሚፈጥሩ ሰዎችን ታሪክ ስማቸውን እንኳን ማንሳት ለእነሱ ህይወትና ኦክሲጅን መስጠት ነው ብዬ አምናለሁ። ስለዚህ ይሄ እንግዲህ የራሴ ነው። ሰዎች ግን ምርጫቸው ስለ እነዛ መጥፎ ሰዎች፣ መጥፎ ናቸው ስለሚሏቸው ሰዎች ማውራት ከፈለጉ መብታቸው ነው። የራሴን ማድረጌ ነው። ሰው እንዴት እንደሚቆ ተገግ ሲል ስለሚወደው ነገር ሲያወራ ሰው ሲያምርበት አዎንታዊ ስሜቶ የሚጋባ ይመስላል። አንድ የመጨረሻ ሀሳብ የግለሰቦችን ሚና በሚያገሉበት ቀደም ብዬ በጠቀስኩት ጽሑፎ የአንድ ሰውም ብቻ ሳይሆን ሌሎችም እንዲጋሩት መፈለገውን ያሳያሉ። በአንጻሩ ተጨባጭ የድርጊት ሰው መሆንን ከዚህ ቀደም በጻፉት መጽሐፍም ላይ እናገኘዋለን የምትለውን ሁን የሚለው መጽሐፎ ላይ አዎንታዊ አስተሳሰቦች፣ ቃላት እና ድርጊቶች የሚፈጥሩትን የሚከስቱትን ሁኔታ ያስረዳሉ። እስኪ እነኝን ሁለት የተለያዩ የሚመስሉ ነገሮችን በአንድ በኩል አዎንታዊ ንግግሮች፣ አዎንታዊ የሆነ አስተሳሰብ ቀና ነገር እንዲመጣ በር ከፋች መሆኑን ይናገራሉ። በአንጻሩ ደግሞ በተግባር መከተል ያለበት ነገር አለና ምናልባት እነኛ ወጋቾች ስለ እነሱ ሆኜ፣ ቀደም ብዬም ጠይቅዎታለሁ። በተግባር የሚታዩት ነገሮች ተስፋ ሲያስቆርጡ እንዴት ነው አንድ ሰው እርስዎ ወደሚሉት ወደ ቀደመ ሀሳብ አዎንታዊ ወደሆነ ነገር ሊመጣ የሚችለው? የግልዎን አስተያየት የውይይታችን መቋጫ እናድርገው። በነገራችን ላይ እኔ እንደ የራሴን በምናገርበት ጊዜ እንደኔ ሁኑ አይደለም። እንደኔማ አትሆኑ ባካችሁ። ምክንያቱም እንደኔ ከሆናችሁማ እንደው ላያችሁ እንኳን አልችልም። እኔ የራሴ እበቃለሁ ለራሴ። ስለዚህ የራሳችሁን ሁኑ ነው ጥያቄው። ይህን ታሪክ የማወራበት ምክንያት አሉላል ምንድን ነው? ሌሎች ታሪካቸውን እንዲነግሩኝ ምሳ እንዲሆነኝ ነው። እኔ ታሪኬን እንደማወራ እነሱ ማንነታቸውን ሲነግሩኝ፣ ስለ ሬስ ስናገር ሌላውም የራሱን ከመናገር ከዛ መማር እንዲሆነኝ እንጂ ለማስተማር ብያ ስራዬም አይደለም። የምናቀው ነገር አለ እና የምናየው ነገር አለ። እኔ ብዙ ጊዜ ራሴን ተስፋ ለመስጠት በማየው ነገር አልሄድም። በምሰማው ነገርም አልሄደም። በማውቀው ነገር ነው። ለምሳሌ አሁን ምስቴ ከኔ ጋር አለች ጊዜ እና አብሮን ሲሄዱ ቢገላምጡኝ በዛ መገላበጥ ያለ መጨረሻ ይገላምጡኝ እሺ። ግን እንደሚወዱኝ አውቃለሁ፣ እንደሚያከብሩኝ አውቃለሁ። እና የምሰማው እና ከማየው ይልቅ በማውቀው ነው የምሄደው። ብዙውን ጊዜ ያ በወር ሶስት ጊዜ አልኩ። ደሞዝ የለም አሉላ አዎ፣ ተጨባጭ ብዙ ጊዜ ጸልያለሁ፣ ብዙ ጊዜ ተጠንቅ ያለሁ አንድም ጊዜ ሄሮን ሚስ አርጊ አላውቅም። አሁንም ያችን ቀን ሚስ አላርግም። ማወቅ ትልቅ ነገር ነው። ማወቅ እና ማመን የምቆምባቸው ምሰሶዎች ናቸው። ማየትና መስማት ደግሞ ጊዜያዊ ነው እና በዛ እንደ አልናወጥም ለማለት ያህል ግሩም ነው ማወቅና ማመን ብለዋል መሰረቶች ናቸው። አድማጮች ሀሳባቸውን እንዲያጋሩ ጋብዛለሁ። ዶክተር ጌብ ሀምዳ እነኚህን ተስፋ ፈንጣቂ ሌሎችን የሚያወያዩ የሚያነጋግሩ የመልካም ሀሳቦችን የሚያዘሉ ተከታታይ ጽሁፎችን መነሻ በማድረግ ላደረግነው ቃለ ምልልስ ለጊዜው አመሰግናለሁ። ሌላ መልካም አጋጣሚ ደግመ እንደምንገናኝ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። ለማሳረጊያ ለአንተ ላሉ ለአሎን ቤተሰብ ለቪኦኤ ለምልሙ እግዚአብሔር ይስጠልኝ። ጻፉ፣ ደውሉልን፣ ተሳተፉ። አሁን ቴዲ አፍሮ ኢትዮጵያ ይለናል። ሬዲዮ አፍሮን የኢትዮጵያ ልትሰኝችው ዜማው። አመሰግናለሁ አድማጮች፣ ወደ ተከታዩ ዝግጅት ልውሰዳችሁ። ቀደም ብለን ተዋውቀነዋል። የአሜሪካ ድምፁ የዲጂታል ክፍል ባልደረባ በአሜሪካ ድምፅ ዛሬ የመጨረሻ ቀኑ ነው። እናም በመሸኛው ስለ ዲጂታል ሚዲያ የአሜሪካ ድምፅ የሥራ ቆይታውንና ገጠመኞችን ጨምሮ እንዲያወጋን ጋብዤ አዋያቸዋለሁ። ተፈራ ግርማ ተፈራ እንኳን ደህና መጣህ የሚለው አነጋገር ምናልባት ለዚህ አስቸጋሪ ያደርገዋል። ለምን የሚለውም በኋላ እኔ ናንተ ስንነጋገር አድማጮች ያገኝታል። ዛሬ በአሜሪካ ድምፅ ራዲዮ የመጨረሻ ቀንህ ነው ለጊዜው ያው ዝም ብሎ መሸኘት ለመድክ እንዳትል ደጋግመ መሸኘት ፈልጋለ። አንተ ሰው ሲሰባሰብ ደስ ይለኛል። ተፈራ ግርማ ማን ነው የሚለውን ታስተዋው ጊዜው ትንሽ የራቀ ይመስለኛል። የራዲዮ መጽሔት አድማጮች የሚያስታውሱ ልክ እንዳሁኑ ደህና ሁኑ የሚል ጊዜያዊ ስንብት ስታደርግ ነው ከትምህርት ቤት በኋላ የልምምድ ስራ የሰራኸው ዚ አሜሪካ ድምፅ ነው። በጊዜው ድረ ገጾቻችን ላይ የሚሰሩ ዘገባዎቻችን በማቀናበር በተማሪነት ከሰራ በኋላ የመጨረሻው ቀን ላይ ለስንብት እንዲሁ እንዳሁኑ ተጫውተን ነበረ። አሁን ግን ከብዙ የስራ ልምዶች የአሜሪካ ድምፅ ውስጥ ራሱ በርካታ ክፍሎች ውስጥ የተለያዩ ስራዎችን ሰርተህ በተለየ ምክንያት እየሄድክ ነው ያለኸውና ለምን እንደምትሄድ ምክንያቱን እንግለጽና ሰራችውን ስራዎች እንነጋገራለን። አሁንም ያው ትምህርት ነው ስራ ትንሽ አቋርጬ እንመለስበት፣ ያደረገኝ ወደ ትምህርት ዓለም ራቅ ያለ ቦታ ነው የምትሄደው? ቀድሜ የምነሳው እችላለሁ ከዚህ በኋላ አውስትራሊያ ነው የሚወስደኝ። ስለዚህ ቪዲዮ በዛ ሳይድ በቃ ተቃራኒ ሳይድ ባለበት ቦታ ነው የሚሄደው በተለይ አሁን ካለው ሁኔታ ጋር ትንሽ ከእሳቱ ምናምን ጋር ትንሽ እሳቱ ከፈቀዱልኝ እንግዲህ። ስለዚህ እሱ እሱ ይጠብቀኛል። ግን ያው በቃ ትምህርት ነው። ብዙ አመት ቪዲዮ ስሰራ ብዙ ነገሮችን ተምሬያለሁ፣ በተለይ ቴክኒካል የሆኑ ነገሮችን። ቀጥሎም ደግሞ ወደ ሶሻል ሚዲያ አለም በደንብ ገብቼበት ነበር። አሁን ደግሞ እስቲ ያንኑ ሆኖ ለጌት ባለ ደግሞ ሁኔታ ለማጥናት ትንሽ እያየ ናቸው ስላሉ ለውጦች ለመማር ነው የሚሄደው። ተፈራ ማን ነው የሚለውን በድምጽ በየቀኑ የሚሰሙት ሰው ስላልሆነ ተፈራ ሲሰናበት ይነግሩናል። መኖሩ መጫወቅና እንዳትባል ከጀርባ ሆነው ከሚሰሩት ለቤቱ ለአጠቃላይ አፍሪካ ዋና ክፍል አፍሪካ ዲቪዥን ለሚባለው የጀርባ አጥንት የሚባለውን ትልቁን ስራ የምትሰራ ነህ። በሶሻል ሚዲያ ለምንሰራቸው ስራዎች የዕለት ተዕለት ስራዎችን ብቻ ሳይሆን ስትራቴጂዎችን የሚመለከቱ የመስሪያ ቤቱን አሰራሮች፣ ወደፊት አቅጣጫዎች የሚመለከቱ ስራዎች ላይ ስፋት የሚሳተፍ ነገር ግን ወጣት ስለ ትምህርት ቤት እያወራ ነውና አድማጮች የሚያዩትንም ነገር ስዕሉን መስጠት ስላለብህ ወጣት ነህ። ስራ ትምህርት፣ ስራ ትምህርት እያረክ ነው። እንደገና እስኪ ንገረን፣ ይሄ የትምህርት እቅድ እንዴት መጣ?

እንዴት ነው አይ ቲንክ ያለንበት የሚዲያ ዓለም ትንሽ ቶሎ መለወጡ ይመስለኛል ተለዋዋጭ መሆኑ በጣም ተለዋዋጭ ነው እና አሁን በተለይ ስታስበው የነበረው ከጋዜጣ ወደ ሬዲዮ ለመሄድ ከሬዲዮ ወደ ቲቪ ለመሄድ የነበሩት አመታትን ስታስባቸው ቀጥሎ ደግሞ ከቴሌቪዥን ዲጂታል ሚዲያ ከተገባ በኋላ አሁን ደግሞ ሶሻል ሚዲያ እዛ ያለው ትልቁን ሚና ስናይ ደግሞ በጣም የተለዋወጠ ነገር ነው። ቀጥሎ ደግሞ አንዳንዴ ከሩቅ ሆነ ስታየው ይሻላል እንደዚህ አይነት ነገሮች እንደምታውቀው፣ አንተ ጠዋት ማታ የምንሰራው ስላለን እና እሱ በቂ ነው ለራሱ እንደ ስራ ማለት ነው። እና ያው ሌላ ነገር ጊዜ እንዳይሆን ራሱ ያደርጋል። እዚህ ክፍተቶች አሉ ብዙ እንደውም አንድ ደስ የሚለኝም ቪኦኤ መስራት እሱ ይመስለኛል ከፈለክ ብዙ ነገሮች ይፈቀዱላል። ስለዚህ ያን ሁሉ ግን እንደ ሞከርኩ ይመስለኛል ማላውቀው የሆነ የተወሸቀ ቦታ ከሌለ በስተቀር ብዙ ቦታዎች በሮችን ተከፍተውልኝ እድለኛ ስለነበርኩኝ ለማየት ች ያለው እና ግን ደግሞ አሁን እንደዚሁ ሌላ ከክፍል ክፍል መዞር ማለት ነው። ይሄኛው ጀስት ለጌት ያለ ክፍል ሊሆን ይችላል። ነው እና ፕሮግራሙም ደግሞ በተለይ ከአርቲፊሻል ኢንቴሊጀንስ ጋር የተያዘ ነገር ነው እና ያው እሱን በሚያጠኑ ሰዎች መሀል ብትሆን ለእድገትም ቶሎ ይሆናል ብዬ ነው። አይ ቲንክ እዚህ ብቆይ አም ሹር አንድ ቀን መድረሱ አይቀርም። ሙሉ ሰዓትህን ትኩረት ሰጥተህ ማድረግ ፈልግሃል። በጣም አዎ፣ ትልቁ አንዱ ስ ነው እንዳልኩ ቀን ማታ የምንሰራው በተለይ ባለንበት ኢንዱስትሪ ውስጥ ትንሽ ፍላጎት የሚጠይቅ ስለሆነ ያንን ፍላጎት እዛው ላይ ልታብሎ ትችላለህና በቃ ሙሉ ህይወትን ሊወስዶ ይችላል። አደሴም ታይም ደግሞ ትንሽ የተወሰነች ሰአት ስታገኝም ወደፊት ደግሞ ምን ይመስላል ብለህን ቁጭ ብለህ ለማጥናት ድር ስታገኝ አርጎ ለማየት ትንሽ የሚጠቅም ይሆናል። ሰላሳ ሰዓት ራቅ ብለህ ልትፈልጋለህ። ከቀኑም ሲጀምር ቀድሜ ነው የምነሳው እና ሆፕሊም ደግሞ። ስለዚህ ትምህርት ስናወራው ነው አዳዲስ ገና የሚመጣሉ የሚባሉ ነገሮችን ስለ ሚዲያ ላስተምረኝ ይችላል ብዬ ነው። ተፈራ የተለያዩ ክፍሎችን አንስተሃል፣ በተለያዩ ክፍሎች ሰርተሃል። በዲጂታል ሚዲያ ቀደም ብዬ ለአድማጮች በመጠኑ ለማስተዋወቅ እንደሞከርኩት በኃላፊነት በቀጥታ የሰራህባቸው ከትምህርት ቤት በኋላ በተለማማጅ የሙከራ ጊዜ በሰራ ጊዜ ከእኛ ክፍል ጋር ሰርተህ ነበረው፣ ኋላም ሙሉ ሰዓት ተቀጥረህም ስትመጣ ትንሽ ጊዜ ሰርተሃል። ፈረንሳይኛ ቋንቋ አቀላጥፈ ትናገራለህ። ከፈረንሳይኛ ክፍል ጋር ሰርተሃል። በኋላ በዋናነት የአፍሪካ ዲቪዥን የዲጂታል ሚዲያ ስራዎችን በማቀላጠፉ ዋናው ሰው ሆነ ስትሰራ ቆይተሃል። እስኪ ለአድማጮች ቅርብ እናድርገው። ምን አይነት ስራዎችን ትሰራ ነበረ? ምንድን ነው የሚሰራው ነገር ለሚል ስዕሉ እንዲኖራቸው እኔም ኢንትረስት መጨረሻ ላይ ያረፈው ወደዚህ ወደ ዲጂታል ሚዲያ ሆኖ ነው። ስንጀምር ሬዲዮ ፕሮግራሞች አብረን ሰርተናል፣ በፕሮዳክሽን ሳይድ ማለት ነው። ስፖርት ዝግጅት ላይ ሁሉ ትንሽ ከሰለሞን ክፍሌ ጋር ትንሽ ስፖርት ላይ እና እንደውም አንድ ዶክመንተሪም እንዳጋጣሚ ሆኖ ስለ ቴክኖሎጂ ስለ አፍሪካን ስታርታፕ እና ቴክኖሎጂ ካምፓኒዎችን ስለሚፈጥሩ ለመስራት ድል አግኝቼ ነበር። ሲሊኮን ቫሊ ሄዳችሁ ሄዳቸው የሰራችሁት ትልቅ ፕሮጀክት ነው። ያኔ በተለይ ቴክኖሎጂ ቴክ ኢትዮፒያኒዝም የሚባለው ሰው ለቴክኖሎጂ ያለው ትልቁ ኢንትረስት የጎላበት ጊዜ ነበር። እኛ ግን የአፍሪካ ትውልድ ያላቸው ደግሞ ልጆች ምን እየሰሩ ነው የሚለውን ለማየት ነበር። እኩል እንዲሆን ድምፁ ለማለት ነው እና ከሚሽኑ ለመጀመር እንደዚህ አይነት ቦታ ብዙ የለም አፍሪካ ላይ ፎከስ አድርጎ ስኬሉን ስታስበው ና ሚሽኑን ስታስበው ሰው ሊደርሰው የሚገባው ኢንፎርሜሽኖች ማድረስ ና ቀጥሎ ደግሞ በአፍሪካ ሌቨል ስታስበው ብዙ የሉም። ከኛ ውጭ እንደምታውቀው ቢቢሲ ነዶች ቤ አልጀዘሪያ ቢኖሩ ነው እንጂ ትንሽ ናቸው። በዓለም ላይ አፍሪካ ላይ ትኩረት ያደረገ በተለይ ደግሞ ካፍሪካስ የእያንዳንዱ ሀገር ፎከስ ሰጥተው የሀገሩ ሕዝብ ምንድ የሚፈልገው ብለው የሚሰሩ ብዙ የሉም። በፕራይቬት ኢንዱስትሪ እንኳን የሚከብድ ነገር ነው እና እኛ እድለኞች ነን። ሬጊላር ከቨር ማድረግ እድል እናገኛለን። ቦታውን ያ እንደሆነ ሳቅ ጊዜ ብዙ ጊዜ እንደሚቆይ ገብቶ ነበር መጀመሪያ ከዛ ውጭ ግን ስራው ደግሞ በተለይ ኢትዮጵያ ስቲል አፍሪካን ብንል ሬዲዮና ቴሌቪዥን ትልቅ ቦታ አላቸው። ግን ደግሞ አሁን ዲጂታል ሚዲያ ያመጣው ኢምፓክት ደግሞ ስናየው ከአመት አመት በጥሩም በመጥፎም ያየነው ስለሆነ እዛ ውስጥ ደግሞ ገባውበት። ልክ እንደዚሁ ያው ኢንተርንሺፕ ነው ያው የስራ ልምድ ለማላበር የመጣውበት ጊዜ የመጀመሪያ የአማርኛና የትግርኛ ኦሮምኛ ፌስቡክ ፔጅ ፈጠር ተዚለኛል። ያኔ እንደውም ፌስቡክ ፔጅም አይለውም ነበር አካውንት ፈጥረህ ነገር ነው እንደሰው ራስን እንትን የምትለው ሶ ያን ኤቮሉሽን እያየሁት ሲሄድ ቀጥሎም አፍሪካሱ እየገባ ሲመጣ ቋንቋችንም ከሱ ሌላ የመጡ ህጎች አሉ፣ የሚዲያ ህጎች ነገር እነሱንም ቴስት ለማድረግ ብዙዎቹ በቴስት ነው በሙከራ ነው በሙከራ ነው። እና ሙከራን የመሰለ ነገር አለም አይመስለኝም። ለምንም ኤጀንሲ ወደ በተለይ በሚዲያ ውስጥ አለ ኤጀንሲ፣ እና ያው መጨረሻው የመሞከር ነገር ነው። የኔም ታሪክ እዚህ ይመስለኛል። አንድ አዲስ ነገር ሲመጣ እንሞክረው ወይ ነው። ከተሞከረ በኋላ አብሮት የምትማሩ ነገር አለ። ሳይሰራ ሲቀር ደግሞ ትቶ ታልፋለህ። ግን ትምህርት ነው አንድ ላይ ሁለቱም። ስለዚህ እሱ እሱን ነው እና ሲምፕሊ መጀመሪያ ጠየቅ ጥያቄ ለመመለስ ምን ትሰራለህ? ከፌስቡክ ያሉ ከሬዲዮም ሆነ ከቴሌቪዥን ከሚወጡ ሪፖርቶች ወደ ፌስቡክ አድማጭና አንባቢያችን ከማዞር እስከ ያ እንዴት ለሰዎቹ ደርሶ ምን ያህል ደግሞ ከዛ ከላክ ነው ኢንፎርሜሽን ጋር ምን ያህል ኤንጌጅመንት ነው ምንለው ምን ያህል ከዛ ፕሮግራም ጋር ያላቸው ትስስር እነጨመረ ሰው ውስጥ ይነጋገራል ወይ ስለዚህ ስላነሳ ነው ኢሹ ወይ እንደዛ ነገሮችን ብለን ነው ለቀጥሎ ደግሞ ለሚቀጥሉ ዓመትስ ምን ያላየናቸው ነገሮች አሉ? ለምሳሌ ብንጠራ ኢትዮጵያ በጣም ሜሴጂንግ የምንላቸው አፖች ላይ ሜሴንጀር ይሆናል፣ ቫይበር ይሆናል። በጣም የመልዕክት መላላኪዎቹ ላይ በጣም ትልቅ ለውጥ የሚያሳይ ሕዝብ ነው። ባለፉት አምስት ዓመታት ብቻ ከኢሞ ጀምሮ ወደ ቫይበር ከቫይበር ወደ ዋትሳፕ ከዋትሳፕ ወደ ቴሌግራም የገባበት አይነት ጸባይ ስለምናይ ይህንን እያጠናን ደግሞ ለእናንተ ዜናውን ለምትሰሩት ዲጂታል ላይ ያሉ ቦታዎች ላይ ስፔሶች ላይ ምን የመሰለ መልክ ያለው ኢንፎርሜሽን ማቅረብ ትችላላችሁ የሚለው ነገር ማማከር ነው ስራችን። ስለዚህ ቪዲዮ ከመስራትና ኦዲዮ ኤዲት ከማድረግ ጀምሮ በተለይ እንደዚህ ስትራቴጂክ ለሶስት ዓመት አራት ዓመት አይነት ፕላኖች የምታወጣበት አይነት ቦታ ላይ ጥናት መስራት ማለት ነው። ክፍልህ በጣም የምታጎላቸው ይመስለኛል። በምግባርህም ተግባቢና ተወዳጅ ነህ። በዛ ላይ ቀደም ብላ ያነሳቸው ቦታዎች ላይ በንቃትና በጥሩ ስሜት በመስራትህ ይሄ ያድናቆት አይደለም፣ ትክክለኛ በስራ ልምድ የተመለከትኩትን ነው። የሚጠብቅህ ረጅም መንገድ ነው። ፈጥነህ ቀደም ብለን እንደነገርከን የተለዩ ሙከራዎች የሚሞከሩባቸውን ስራዎች መስራት ችላል። እዛቱን አጥፍተ ትምህርትን ጨርሰ ስንገናኝ እንደነገርከን በተለይ አርቲፊሻል ኢንቴሊጀንስ የመጪው ጊዜ መንገድ ይመስላልና ሚዲያውንም በእጅጉ የሚለውጥ የሚመስል ነው። የምታጎለውን ያህል ብዙ ኃይል ይዘህ ምናልባትም ተመልሰህ ወዲህ ትመጣ ይሆናል። ያኔ ምቸኝ መስ ከዚህ በኋላ በቃ ነው። ከዚህ ጣንጣን ይዘውጣ ነው። ከዚህ በኋላ መልሰን እንወያያለን። ምናልባትም በትምህርት ላይ ያለህ ን ቴክኖሎጂን የሚመለከቱ አዳዲስ ጉዳዮች ላይ የመወያየት እድል ይሰጠናል እና እንነጋግራለን። ተፈራ ግርማ፣ ተፈራ ረጅሙን መንገድ ልትጀምር ነው። አንተ ግን አጠር አድርገህ ፈጠን ብለን እንደምትመለስ አምናለሁኝ። ከጠበቃችሁና ለአድማጮች ቃል እንደ ገባሁት መልሼ በራዲዮ መጽሄት እንደማገኝ ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ስጥ በጣም ተፈራ ግርማና፣ አመሰግናለሁ። በድጋሚ አድማጮች፣ ከተፈራ ጋር የነበረን ቆይታ ሰፋ ያለ ነው። የሚበልጠውን በድረ ገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። እንደምናመሸህ ንጉሴ፣ መስመሩ ያንተ ነው። መቀጠል ትችላለህ? አሉላ፣ እንዴት ሰነበትክ? የዛሬ አስራ አምስት ቀን ከዶክተር ሰላም አክሊሉ ጋር ከአንገት ከራስ ተነስታችሁ በተለይም ስለ ጀርባ ህመም እያነሳችሁ ያደረጋችሁትን ውይይት በጥሞና ተከታትያለሁ። እኔም ታዲያ በዚያው ቅጽበት አንድ ሐሳብ መጣብኝና ያንን ለዛሬ ላቀርብ ፈለግኩ። የዛሬ እንግዳዬ የተወለዱት ልክ የዛሬ አንድ መቶ አርባ ሶስት ዓመት ነው። ተሰማሸቴ ጉቤ ይባላሉ። ነጋድራስ ጀርመን ሀገር ተምረው የመጀመሪያው ኢትዮጵያዊ ሾፌርና መካኒክ ናቸው። በአማርኛ ዜማ በዲስክ አስቀራጭነታቸው ይታወቃሉ። በሰምና ወርቅ ግጥሞቻቸውም አንቱ የተባሉ ናቸው። ተሰማሸቴ ከዚህም ሌላ ሶደሬ ፍሎሃን በማስተዋወቅ ለትውልድ የሚሆን አኩሪ ስራ ትተው በመሄድም ተሰማ እሸቴ በጣሙን ይታወቃሉ። ሌላም ሌላም ብዙ ብዙ ነገሮችን ማለት ይቻላል። ለዛሬ ወደ ተነሳሁበት ጉዳይ ልመለስ። ታዋቂው የግጥምና የዜማ ሰው ተስፋዬ ለማ የሚያስደንቅ ነበር ፍጥረታት አፈጣጠራቸው፣ ታዲያ ምን ይሆናል ሞት ነው ያጠቃቸው ብሎ ነበረ ፀሐይ እንዳለ የተጫወተችውን የሚያስደንቅ ነበር ፍጥረታት አፈጣጠራቸው፣ ታዲያ ምን ይሆናል ሞት ነው ያጠቃቸው የሚያስደንቅ ነበር ፍጥረታት አፈጣጠራ